የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ በፌስቡክ አድራሻው ያወጣቸው ጽሑፎች በሽብር ወንጀል የሚያስጠይቁት እንዳልሆኑ ቃሉን ለፍርድ ቤት ሰጥቷል። የባለሙያ ምስክሮችም አቶ ዮናታን የሀገሪቱን ህገ መንግሥት የጣሰ ድርጊት እንዳልፈጸመ ለፍርድ ቤቱ አስረድተዋል። የጻፋቸው ጽሑፎችም በህግ የተጣሉ ገደቦችን እየተላለፉ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ፍርድ ቤት ተለዋጭ ቀጠሮ ይዟል። መለስካቸው አመሀ የፍርድ ቤቱን ሂደት ተከታትሎ ቀጣዩን ዘግቧል። የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ የመከላከያ ምስክሮችን ማሰማት ጀምረዋል። ምስክሮች ለፍርድ ቤቱ የምስክርነታቸውን ቃል ከመስጠታቸው በፊት የተከላካይ ጠበቃ አቶ ሽብሩ በለጠ ደንበኛቸው የተከሳሽነት ቃሉን ለፍርድ ቤቱ እንዲያስመዘግብ ጠይቀዋል። ፍርድ ቤቱም ጥያቄውን መሠረት አድርጎ የአቶ ዮናታን የተከሳሽነት ቃል ተቀብሏል። አቶ ዮናታን ለፍርድ ቤቱ በሰጠው የተከሳሽነት ቃል እንደገለጸው በፌስቡክ አድራሻው ያወጣቸው ጽሑፎች የተላኩት ለሚያውቃቸውና በተመለከተው አድራሻው እንዲጽፉለት ወዶ ለፈቀደላቸው ጓደኞቹና ወዳጆቹ ብቻ ነው። ጽሑፎቹ ከዚህ ውጭ በሌላ ድረ ገጾች የወጡና ለሕዝብ የተሰራጩ አይደሉም ብሏል። አክሎም በዚህ አድራሻ የተነበቡ ጽሑፎቹም ቢሆን በወንጀል የሚያስጠይቁ አይደሉም ብሏል። በጽሑፎቹ ካስተላለፋቸው መልእክቶች መካከልም በግንጪ ምዕራብ ሸዋ ማለት ነው የተካሄደውን የተቃውሞ ሰልፍ አስመልክቶ እንደነበረ ያስታወሰው አቶ ዮናታን በዚህ ሰልፍ የተነሳውን ጥያቄና የመንግስትን ምላሽ እንደነበረ ዘርዝሯል። መንግስት ያልሰጣቸውን መረጃዎችም በዚህ ጽሑፉ እንዳስታወቀ ተናግሯል። ይህን ሲያደርግ የህይወት መጥፋትን የንብረት መውደምን ለመቀነስ የበኩሉን አስተዋጽኦ ለማድረግ እንደሞከረም፣ ህዝቡ ራሱን በሰላማዊ መንገድ እንዴት መከላከል እንደሚችልም አስተያየት ሰጥቻለሁ ብሏል። ንብረት እንዲወድም ሕይወት እንዲጠፋ አላበረታታሁም። ሐሳቤን በነጻነት ከጓደኞቼና ከወዳጆች ጋር ተወያይቻለሁ፣ ተካፍያለሁ። ይህ ጥፋት ከሆነ ፍርዱን ከታሪክና ከእግዚአብሔር አገኘዋለሁ ሲል ደምድሟል። ከዚህ ቀጥሎ የተከላካይ ጠበቃ ከሚያቀርቧቸው ምስክሮች መካከል ሦስቱ የሙያ ምስክሮች መሆናቸውን ገልጸው የሚያስመስክሩባቸውን ጭብጦች ካስመዘገቡ በኋላ አቃቢ ሕግ የሙያ ምስክሮች ሊመሰክሩ አይገባም፣ ህግን የመተርጎም የፍርድ ቤት ብቻ መብትና ስልጣን ነው ሲል ተቃውሟል። የተወካይ ጠበቃ በበኩላቸው ሙያዊ ምስክርነት የሚሰጡት ባለሙያዎች ተከሳሽ ያደረገው ድርጊት ከሕግ ፍልስፍናና ከሌላ ሙያ አኳያ የአገሪቱን የሕግ ድንጋጌዎች ያልጣሰ መሆኑን ነው የሚያስረዱት። ፍርድ ቤትም ተከሳሽ እንዲከላከል ነው ትእዛዝ የሰጠው ብለዋል። ፍርድ ቤቱ የግራቀኞን ክርክር ካዳመጠ በኋላ የሚሰጠውን ምስክርነት እንደሚመረምረው ገልጾ ምስክሮቹ እንዲሰሙ ትእዛዝ ሰጥቷል። የሙያ ምስክርነት ከሰጡት መካከል ዶክተር ያዕቆብ ኃይለ ማርያም ባሰሙት ምስክርነት የሽብር ወንጀል በአሁኑ ጊዜ ዓለም አቀፍ ትርጉም የተሰጠውና በክብደቱም እንደ ዘር ማጥፋት ወንጀል በሰው ልጅ ላይ እንደሚፈጸም ከባድ ወንጀል እና እንደ ጦር ወንጀል መሆኑን ገልጸው አቶ ዮናታን ሐሳቡን በፌስቡክ አድራሻው ላይ ከተወሰኑ ጓደኞቹና ወዳጆቹ ጋር በመለዋወጡ በአሸባሪነት መከሰሱ የሽብር ወንጀልን በእጅጉ ያሳንሰዋል ብለዋል። አቶ ዮናታን በፌስቡክ አድራሻው የገለጻቸው ሐሳቦችም በየትኞቹም የሕግ ገደብ በተጣለባቸው የሐሳብ አገላለጾች ክፍል የሚወድቁ አይደሉም ሲሉ ሙያዊ ምስክርነታቸውን ሰጥተዋል። ቀጥለውም ምስክርነታቸውን የሰጡት ዶክተር ዳኛቸው አሰፋ በበኩላቸው ንግግር በይዘቱ አይፈተሽም። ማንም ዜጋ ሐሳቡን በነጻነት የመግለጽ መብት አለው። በሚያቀርበው ሐሳብ መነሻነት ግን አንድ ዜጋ አሸባሪ ነው ብሎ መመደብ ተገቢነት የለውም ብለዋል። በዛሬ ዕለት አቶ በፍቃዱ ኃይሉ ተጨማሪ የባለሙያ ምስክርነት ቃላቸውን የሰጡ ሲሆን አቶ ሙላቱ ገመቹ፣ አቶ በቀለ ገርባ ለአቶ ዮናታን ተስፋ የመከላከያ ምስክሮች በመሆን ቃላቸውን ሰጥተዋል። ፍርድ ቤቱ ዶክተር መረራ ጉዲናን ጨምሮ ሌሎች የመከላከያ ምስክሮችን ለመስማት ለጥር 18 ቀን 2009 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ